ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ሐምሌ 15 2012 ዓ ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ። ዘገባው አብይ፣ ርዕስ ይቀርባል። በኦሮሚያ ክልል በተፈጠረው ሁከት ከአንድ ሺህ በላይ መኖሪያ ቤቶችና ከሁለት መቶ አርባ በላይ ተሽከርካሪዎች መውደማቸውን የክልሉ ቃል አቀባይ አስታወቁ። ጋትን ገራረግ ህዝቡ በራሱ የመልሶ የማቋቋም ስራ እንዲሰራ በአካል በዛው ሰገኝተን ኮሚቴ የማቋቋመን ወደ ስራ እንዲገቡ ተደርጓል። ከዛም በላይ የመንግስት መረጃ የማሰባሰብ ስራ ነው የሰራው ነው። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ናቸው። የሰጡንን ማብራሪያ ይዘን እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ አየር መንገድ ንብረት የሆነ ቦይንግ 777 የጭነት አውሮፕላን ቻይና ሻንጋይ አውሮፕላን ጣቢያ ላይ ዛሬ በእሳት ተያይዟል። ዝርዝሩን ሶሎሞን አባተ ያቀርበዋል። ኢቲኤአርኤች በሚል በረራ የተመዘገበው ቦይንግ 777 የጭነት አውሮፕላኑ ሻንጋይ ፑዶንግ አውሮፕላን ጣቢያ ላይ በእሳት እንደተያያዘበት የኢትዮጵያ አየር መንገድ በማህበራዊ ሚዲያ ገጾቹ ላይ ባወጣው አጭር መግለጫ አስታውቋል። አይሮፕላኑ በእሳት የተያያዘው ጣቢያው ላይ እቃ እየጫነ ሳለ እንደ ነበር አየር መንገዱ አመልክቶ ከሚመለከታቸው አካላት ጋር ሁሉ ተባብሮ ቃጠሎውን በቁጥጥር ስር መዋል መቻሉን ገልጿል። አይሮፕላኑ ከሻንሃይ በአዲስ አበባ አድርጎ ወደ ብራዚል ሳኦ ፖሎ እና ከዚያም ወደ ቺሌ ሳንቲያጎ ለመብረር በመደበኛ የጭነት ማመላለስ መርሃ ግብር ላይ እንደነበርም አመልክቷል። የአደጋው መንስኤ አግባብ ባላቸው ባለስልጣናት እየተጣራ መሆኑንም ገልጿል። አየር መንገዱ የጭነቱ አይነትና፣ መጠን ቀጠሎ የተነሳው ሙሉውን ጭነት ካስገባ በኋላ ይሁን መጀመሪያ ወይም መሀል ላይ አልተገለጸም። ከአደጋው ስፍራ የወጡና በማህበራዊ መገናኛዎች የወጡ የቪዲዮ ምስሎችና ፎቶዎች ጀቱ ግማሽ ጀርባ ላይ የሰፋ ቦታ በእሳት መቃጠሉን፣ ብዙም ጢስ እንደነበር ያሳያሉ። የአቪዬሽን መረጃዎችን የሚያወጣውን ቬሪ ፍላይትን ጠቅሶ ሮይተርስ እንደዘገበው ወደ ሻንሃይ ፑዶንግ አይሮፕላን ጣቢያ ያመሩ የነበሩ በረራዎች ሁሉ መድረሻቸውን ወደ ሻንሃይ ሆንቺያዎ ዓለም አቀፍ አይሮፕላን ጣቢያ እንዲቀይሩ ተደርጓል። ፍላይት ራዳር 24 የሚባለውን የበረራ መከታተያ ስርዓት የጠቀሰ የፍላይት ግሎባል ዘገባ ደግሞ አይሮፕላኑ ሻንግሃይ ፑዶንግ አይሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ እኩለ ቀን ላይ በአዲስ አበባ ሰዓት ከጠዋቱ አንድ ሰዓት ላይ መሆኑ ነው ያረፈው። ኢቲ 3738 በሚል የበረራ ቁጥር ከብራስልስ ተነስቶ እንደነበር አመልክተዋል። የስታር አላያንስ አባል የሆነው የኢትዮጵያ አየር መንገድ አስር ተመሳሳይ ሰባት ሰባት ሰባት ኤፍ አይሮፕላኖች እንዳሉት ሲሪየም የሚባለው የበረራ መረጃ አጠናቃሪ ጠቁመዋል። በቃጠሎው ምክንያት ምድር ላይ ባሉ ሰራተኞቹም ሆነ በበረራ ቡድኑ አባላት ላይ የደረሰ ጉዳት እንደሌለ የኢትዮጵያ አየር መንገድ ባወጣው መግለጫ አስታውቋል። ከአየር መንገዱ ተጨማሪ ማብራሪያ ለማግኘት ደውዬ ያገኘኋቸው ባለስልጣን መረጃ እያሰባሰቡ መሆናቸውን ጠቅሰው የተሟላ መረጃ እንዳገኙ መግለጫ እንደሚሰጡ ነግረውኛል። በተገኘ ጊዜ እናደርሳችኋለን። የዩናይትድ ስቴትስ የጦር ኃይል ሶማሊያ ፑንትላንድ ግዛት ውስጥ ባካሄደው የአየር ጥቃት ሰባት የእስላማዊ መንግስት ግብረ አበር ታጣቂዎችን ገለናል ሲል አስታወቀ። የቪኦኤ የሶማሊኛ ቋንቋ አገልግሎት ያነጋገራቸው የአካባቢው ባለስልጣናትና እማኞች በሰጡት ቃል ደግሞ ከቦሳሶ በስተደቡብ ምስራቅ 140 ኪሎ ሜትር ርቀት ላይ ቲሜርሺ በሚባል ተራራማ አካባቢ የፑንትላንድ ኃይሎች በታጣቂዎቹ ምሽጎች ላይ ጥቃት ማካሄዳቸውን ገልጸዋል። የዩናይትድ ስቴትስ የአፍሪካ እዝ ዛሬ ባወጣው መግለጫ የትናንቱ የአየር ጥቃት የተካሄደው ታጣቂዎቹ አጋር ኃይሎች ላይ ላደረሱት ጥቃት አጸፋ ለመመለስ ነው ብሏል። የአፍሪኮም ኦፕሬሽን ምክትል ዲሬክተር ብርጌደር ጀነራል ሚጌል ካስቴላኖስ ሽብርተኛ ቡድኖችን ማሳደዳችንን እንቀጥላለን፣ ሶማሊያውያኑን አጋሮቻችንን የቡድኖቹን እንቅስቃሴ እንዲሰባብሩ እንረዳለን ብለዋል። አይሲስና አልሸባብ የመሳሰሉትን እንዲደመስሱም ድጋፍ መስጠታችንን እንቀጥላለን ሲሉ አክለዋል። በትናንቱ የአየር ጥቃት አንድም ሰላማዊ ሰው እንዳልተገደለና የቆሰለም እንደሌለ ነው አፍሪኮም ያስታወቀው። የፑንትላንድ ኃይሎች በበኩላቸው በየብስ ባካሄዱት ጥቃት ሀያ የአይሲስ ታጣቂዎችን ገለናል ብለዋል። የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ከ30 ዓመታት በፊት ስልጣን ከጨበጡበት መፈንቅለ መንግስት ጋር በተያያዘ የቀረበባቸው የክስ ሂደት ዛሬ ቀጥሏል። የትናንቱ ችሎት ምስክሮች ከመጠራታቸው በፊት ተበትኗል። ይህም የሆነው ተከሳሾችን ጠበቆቻቸውንና የተከሳሽ ቤተሰቦችን በኮቪድ-19 ወረርሽኝ የአካላዊ ርቀት መመሪያ መሰረት ለማስተናገድ በሚችል ሰፋ ያለ ፍርድ ቤት እንዲካሄድ ተብሎ መሆኑን ካልበሽር ጠበቆች አንዱ ዜን አልአቢዲን ሞሐመድ ገልጸዋል። በትናንቱ ችሎት 29 ተከሳሾች 190 ጠበቆች ከ10 በላይ ክስ አቅራቢ አባላት ስለነበሩ የአካላዊ ርቀትን ማስጠበቅ እንዳ አልተቻለ ነው የተናገሩት። የካርቱም ቱዴይ ጋዜጣ አዘጋጅ ሞሐመድ ፋዛሪ የዛሬው የፍርድ ቤት ሂደት ታሪካዊ ነው ብለዋል። የፍትህ ስርዓቱ አሁን ነጻ የሆነ መምጣቱን የሚያሳይ ነው ሲልም ለቪኦኤ ገልጿል። ተከሳሾቹ ከተመሰረተባቸው ክሶች ክብደት የተነሳ አንዳቸውም ይለቀቃሉ ብዬ አልጠብቅም ሲልም አክሏል። ከቀድሞ ፕሬዝደንት በሽር ጋር ከተከሰሱት መካከል አስር የጦር መኮንኖች፣ ምክትል ፕሬዝደንቶቻቸው የነበሩት አሊ ኦስማን ጣሀና ባክሪ ሀሰን ሳልህ እንዲሁም የቀድሞ ሚኒስትሮች እንደሚገኙባቸው ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ጎረቤት ሀገር ሊቢያ ወታደራዊ ኃይል ለመላክ የሚያስፈልግበት ሁኔታ ቢፈጠር የግብጽ ፕሬዚደንት አብድልፋታህ አልሲሲ በሊቢያ የግብጽ ወታደራዊ ኃይል እንዲያዘምቱ የሀገሪቱ ምክር ቤት ውሳኔ ያሳለፈ ግብጽ በያዝነው ወር ሲርቲ በተባለችው ግብጽ ለጸጥታዋ ወሳኝ አድርጋ በምትቆጥራት የሊቢያ ወደብ ከተማ ላይ ቀዩን መስመር አትለፉ ስትል ትሪፖሊ ያለውን የብሔራዊ ውል መንግስትና ቱርክ ያሉትን ደጋፊዎቹን አስጠንቅቃ እንደነበረ በመግለጽ የአሜሪካ ድምጹ ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ። አዳነች ፍሳሀዬ ታቀርበዋለች። የግብጽ ፕሬዚደንት አብደልፋታህ አልሲሲ በሊቢያ ጣልቃ እንዲገቡ የሀገሪቱ ምክር ቤት ያሳልፈው ውሳኔ ሊቢያ ውስጥ ባሉት ተቀናቃኝ ኃይሎች ዘንድ ወታደራዊ እንቅስቃሴ ያስነሳ አይመስልም ተብሏል። ቱርክ በሊቢያ ላይ ጣልቃ እየገባች የሀገሪቱን ሉዓላዊነት ጥሳለች የሚለው በምስራቅ ሊቢያ ያለው ምክር ቤት አስፈላጊ ከሆነ ግብፅ በወታደራዊ ኃይል ጣልቃ እንድትገባ ከአንድ ሳምንት በፊት ባወጣው መግለጫ ጠይቆ ነበር። ግብፅ በምስራቅ ሊቢያ ያለውን የአብደላ ቲኒን መንግስት ትደግፋለች። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክራ ባለፈው ሳምንት ማብቂያ ላይ ካይሮ የሊቢያን ሁኔታ እየተከታተለች ነው ብለው ነበር። ግብፅ በሊቢያ ያለውን ሁኔታ በቅርብ እየተከታተለች ነው፣ የአረብ ብሔራዊ ጸጥታን ለመጠበቅ ወሳኝ እርምጃ ትወስዳለች ነው ያሉት። ኤማድ ጋድ የተባሉ የግብፅ ምክር ቤት አባል ፕሬዚደንት አልሲሲ በሊቢያ ጣልቃ እንዲገቡ የሀገሪቱ ምክር ቤት መፍቀዱ ጦርነት ማወጅ ማለት አይደለም። በዛም ላይ ፕሬዚደንት ሲሲ በሊቢያ ጦር የሚያሰፍሩት መቼና እንዴት እንደሆነ በግልጽ አላስቀመጠም ብለዋል። በሌላ በኩል ደግሞ ቻርልስ ዶገል የተባለው የፈረንሳይ አውሮፕላን በቱርክ የሚደገፉ ሚሊሻዎች እንዳይገቡ ለመከታተል ሲባል በቅርቡ በሰርተ ወደብ አካባቢ እንደሚገኝ የአረብ ሚዲያ ዘግቧል። ፈረንሳይ በምስራቃዊ ክፍል ያሉትን ወታደራዊ አዛዥ ጀነራል ኻሊፋ ሀፍታርን እንደምደግፍ ታውቋል። የአልጀሪያ ፕሬዚደንት አብደልመጅድ ቴቡን በበኩላቸው ሀገራቸው በሊቢያ ያለው ግጭት የፖለቲካ መፍትሄ እንዲያገኝ እንደምትፈልግ ለሀገራቸው ቴሌቪዥን ተናግረዋል። ትሪፖሊ ያለው መንግስት የአገር ውስጥ አስተዳደር ሚኒስትር ፋቲ ባሻጋ ስለ ሀገራቸው ጉዳይ ከቱርክ የመከላከያ ሚኒስትር ሃሉሲ አካር እና ከማልታ የመከላከያ ሚኒስትር ጋር ለመነጋገር ባለፈው ሰኞ በቱርክ መዲና አንካራ ተገኝተዋል። በኮቪድ-19 ዜናዎች በኬንያ የኮሮና ቫይረስ ተያዦች ቁጥር ዝግ ብሎም ቢሆን በተከታታይ ያሻቀበ መሆኑ እየተሰማ ነው። የዋና ከተማዋ የናይሮቢ አንዳንዶቹ ሆስፒታሎች እየሞሉ መሆኑን ነው አንዳንድ ሪፖርቶች ያመለከቱት። በሀገሪቱ አጠቃላዩ ቁጥር በአሁኑ ወቅት የተያዙት ማለት ነው ከ14 ሺ ማለፉን፣ 250 ሰዎች ደግሞ ህይወታቸው እንዳለፈ የኬንያ የጤና ሚኒስቴር የሰጠው መግለጫ ያመለክታል። በዩናይትድ ስቴትስ ደግሞ በአንዳንዶቹ አካባቢዎች ያለው ለኮሮና ቫይረስ የተጋለጡ ሰዎች ተጨባጩ አሀዝ በይፋ ሪፖርት ከተደረጉት ከሁለት እስከ አስራ ሶስት ከመቶ እጥፍ ይበልጣል የሚል ነገር እየተሰማ ነው። ይህን ያለው የሀገሪቱ ብሔራዊ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ትናንት ይፋ ያደረገው የጥናት መረጃ ነው። ሲዲሲ ከዚህ ድምዳሜ የደረሰው ኒውዮርክ ከተማ፣ ደቡባዊ ፍሎሪዳ፣ ሚዙሪ እንዲሁም ዩታና ዋሽንግተንን ጨምሮ በተለያዩ የሀገሪቱ አስር አካባቢዎች መደበኛ ምርመራ የተደረገላቸው ሰዎች የሰጡትን የደም ናሙና ተመርኩዞ እንደሆነ ነው የገለጸው። ሚዙሪ ላይ ለምሳሌ ያለ በተጨባጭ ለቫይረሱ የተጋለጡት ሰዎች ከተረጋገጠው እና ከቀረበው አሃዝ በአስራ ሶስት እጥፍ ዩታህ ላይ ደግሞ ቢያንስ በሁለት እጥፍ ይበልጣል። ጃማ የተባለው የሕክምና መጽሔት ላይ የወጣው የጥናቱ አቅራቢዎች እንዳሉት አብዛኞቹ ለቫይረሱ የተጋለጡ ሰዎች ሐኪም ቤት ለሕክምና ፍለጋ ለመሄድም ወይም ደግሞ የህመም ስሜታቸው የከፋ ባለመሆኑ ደግሞም ጨርሶ ህመም ሳይሰማቸው ሲቀር ቫይረሱ ይኖርባቸው እንደሆነ ምርመራ አላካሄዱም። እናም ሳያውቁት ወደ ሌሎች ሰዎች እያጋቡት ነው ብለዋል። ከዚህም ሌላ ዩናይትድ ስቴትስ ውስጥ ካለፈው ግንቦት አጋማሽ ወዲህ በሰውነታቸው የኮሮና ቫይረስ መከላከያ አንቲቦዲ ያዳበሩ ሰዎች ቁጥር አነስተኛ መሆኑን የሲዲሲ ተማራማሪዎች በጥናታቸው ደርሰውበታል። በመሆኑም አብዛኛው ሕዝብ አሁንም በቫይረሱ ለመያዝ በከፍተኛ ደረጃ የተጋለጠ እንደሆነ ይጠቁማል ብለዋል። በሌላ ዜና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ካለፈው ሚያዝያ ወር ወዲህ ለመጀመሪያ ጊዜ ኮሮና ቫይረስን በተመለከተ በሰጡት ገለጻ የቫይረሱ ተጋላጮች ቁጥር በሀገሪቱ ዙሪያ እያሻቀበ መሆኑን አምነዋል። ወረርሽኙ እንዳለመታደል ሆኖ ከመሻሉ በፊት መባባሱ አይቀርም ያሉ ሲሆን አንዳንዶች አካባቢዎች ላይ ሁኔታው ደህና ነው፣ አንዳንዱ ጋር ደግሞ ብዙም ጥሩ አይደለም ሲሉ ተሰምተዋል። ፕሬዝደንቱ አድርገው በማያውቁት ደረጃ አጠንክረው የአፍና አፍንጫ መሸፈኛ ጭንብል መጥቀሙን ጥሩ መሆኑን ተናግረዋል። የራሳቸውንም ጭንብል ከኪሳቸው ወጣ አድርገው እኔም እየለመድኩት ነው ብለዋል። በኮቪድ-19 መከላከያ ክትባት ፍለጋ ዜና የዩናይትድ ስቴትስ መንግስት ግዙፉ የአሜሪካ የመድኃኒት አምራች ኩባንያ ፋይዘር እና የጀርመን ባዮኤንቴክ ተሳትኮላቸው ክትባቱን ማግኘት ከቻሉ አንድ መቶ ሚሊዮን ክትባቶችን አንድ ነጥብ ዘጠና አምስት ቢሊዮን ዶላር ከፍለን እንገዛለን ሲል አስታወቀ። ሁለቱ ኩባንያዎች ዛሬ በየፊናቸው ባወጧቸው መግለጫዎች በጋራ እየሰሩበት ያለውን የኮቪድ 19 ክትባት ለማቅረብ ከዩናይትድ ስቴትስ የጤናና ሰብአዊ አገልግሎቶች ሚኒስቴር እንዲሁም ከመከላከያ ሚኒስቴር ጋር ስምምነት መፈራረማቸውን አስታውቀዋል። በመጨረሻም ዩናይትድ ስቴትስ ደቡባዊ ቴክሳስ ሂውስተን ከተማ የሚገኘው የቻይና ቆንስላ እንዲዘጋ ትዕዛዝ ሰጠች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቴገስ ዛሬ ባወጡት መግለጫ ቆንስላው እንዲዘጋ የታዘዘው የአሜሪካውያንን አዕምሮ ሀብትና የግል መረጃዎችን ለመጠበቅ ሲባል ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ሐምሌ 15 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ አመት ኃይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ተርባይን ትተክላለ፣ ጀኔሬተሮች ትተክላለ፣ ቴስት ታደርጋለ፣ ኮሚሽን ታደርጋለህ ከዛ በኋላ ወደ ማመንጨት ትገባለና እኛ ሁሉ እቅዶች አሏቸው። ይሄ ሁሉ በመጪው አመት የሚጠናቀቅ ነው፣ በ2013 ለሁለቱ ተርባይኖች ማለት ነው። በተጓዳኝ ደግሞ የአስራአንዱ ተርባይኖች የብረት ስራ ይሰራል፣ ተርባይኖች ይተከላሉ። የአስራአንዱ እንድጠናቀቀ ደግሞ ከተሳካልን እንግዲህ ክረምቱ ላይ የሁለተኛውን አመት ሙሌት እንይዛለን ማለት ነው። ሁለቱ ግን ማመንጠት ይጀምራሉ። በዚያ ጊዜ ሙሉ ቃለ ምልልሱን በዚህ ምሽት ዝግጅታችን ያዳምጡ። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታላቁ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ በመጪዎቹ ጥቂት አመታትም ግድቡ ሙሉ ለሙሉ ስራ እንደሚጀምር ተናገሩ በአፍሪካ ህብረት ሊቀመንበር ሰብሳቢነት ትላንት የተካሄደው የሶስቱ ሀገሮች መሪዎች ስብሰባ ውጤታማ እንደነበር የውሃ ሚኒስትሩ ገለጹ መለስካቸው አመሃ ዝርዝር ዘገባውን ከአዲስ አበባ ያስደምጠናል ጠቅላይ ሚኒስትሩ ዛሬ በትዊተር ገጻቸው የታላቁን የህዳሴ ግድብ የመጀመሪያ ዙር ውሃ ሙሌት መጠናቀቅ ይፋ ሲያደርጉ የኢትዮጵያን ህዝብ እንኳን ደስ አላችሁ በሚል ብስራት ነበረ። የተሰማቸውን የድል ስሜት ሲገልጹም የዚህን የግድቡን ወሳኝ ምዕራፍ ለማየት፣ ለመስማት፣ በመዋጮ ለመሳተፍ ብዙ ትውልዶች፣ ብዙ መሪዎች ተመኝተው ነበረ። ዛሬ አባይ ከዘፈንና ከማስፈራሪያነት አልፎ ማንንም ሳይጎዳ ወሳኝ ምዕራፍ ላይ አድርሰነዋል ብለዋል። ጠቅላይ ሚኒስትሩ በዚህ የእንኳን ደስ አላችሁ መልእክታቸው በግድቡ ግንባታ ለተሳተፉት ሁሉ ከመሪዎች የገንዘብ መዋጮ እስካደረጉ ኢትዮጵያውያን ድረስ ምስጋናቸውን አበርክተዋል። አክለውም ታላላቅ አገራዊ ድሎች የሚገኙትም በመተባበርና በመደጋገፍ እንደሆነ አስምረውበታል። ጠቅላይ ሚኒስትር አብይ እስከ ዛሬ የተከናወነው ሥራ እጅግ የሚያኮራ ቢሆንም በተገኘ ውጤት መኩራራት እንደማይገባ አስገንዝበው ስለ ቀጣዩ ስራና በዲፕሎማሲው መስክ ስለሚጠበቀው ተግዳሮትም አመላክተዋል። በመጨረሻም ግድቡ በሚቀጥለው ዓመት ላይ በሁለት ተርባይኖች ኃይል ማመንጨት እንደሚጀምርም ገልጸው በመጪዎቹ ጥቂት ዓመታት ማለትም በ2015 ዓ ም ሙሉ በሙሉ ሥራ እንደሚጀምር ተናግረዋል። ትናንት በአፍሪካ ህብረት ተካሂዶ የነበረው የኢትዮጵያ የሱዳንና የግብፅ መሪዎች ስብሰባ ፍሬያማ ነው ሲሉ የውሃ የመስኖና የኃይል ሚኒስትሩ ዶክተር ስለሽ በቀለ ለቪኦኤ ተናገሩ። በወቅቱ የአፍሪካ ህብረት ሊቀመንበር ፕሬዚዳንት ሴሪል ራማፎዛ ሰብሳቢነት በተካሄደው የቪዲዮ ጉባኤ የተገኘውንም ውጤት ሚኒስትሩ እንዲገልጸውታል አቅጣጫ የመስጠት መሰረት ድርድሮች ስናካሄድ ነበር። ቴክኒካል እና የሕግ ማዕቀፍ ጉዳዮችን እሱን ለመገምገም እና ቀጣይ አቅጣጫ ለመስጠት ነበር የተሰበሰቡት እና ግምገማውም በጥሩ ሁኔታ አይተዋል። ፕሮግሬሱም ጥሩ ነው ብለዋል እና በቅርብ ጊዜ የውሃ ሙሊቱ ስምምነት እንዲጠናቀቅ ሌላ ደግሞ ና ዘለቄታ ያለውን ጉዳይ ለማከናወን ደግሞ እንደዚሁ ቀጣይ ድርድሮች እንዲካሄዱ ነው እና በሁለት ምዕራፍ ተከፍሎ እንዲካሄዱ ነው እንደው በተለይ በታችኛው ተፋሰስ ሀገሮችና በኢትዮጵያ መካከል ያለውን ችግር ለመፍታት የሚያስችል ተስፋ የሚሰጥ ነገር አለው። አሁን አዎ የሚፈታ ጉዳይ ነው። ለድርድሩ መቋጨት እንቅፋት ሆነው የነበሩት በተለይ የወደፊት የውሃ አጠቃቀም አይነት ጉዳዮች ሰፋ ባለ ድርድርና ዘለኪታዊ ባለው ሁኔታ ታይቶ እንዲፈታ የሚል ሀሳብ ነው ያቀረቡት። የዚህ የመጀመሪያው ውሃ ካጠናቀቅን በኋላ በቀጣይ የምንተዳደረ ነው ማለት ነው። የውሃ ሙሌቱ እንግዲህ ዛሬ እንደተጠናቀቀም ጠቅላይ ሚኒስትር የመጀመሪያ ምዕራፍ ነው እንግዲህ የመጀመሪያ ምዕራፍ ግንባታ ይካሄዳል። ይሄኛው የውሃ ሙሌት ያው ከግድብ ውስጥ የሚወጣውን ውሃ ሳናቆም በራሱ ሞልቶ አምስት ስልሳ ሜትር ላይ ከደረሰ በኋላ በላዩ ሲፈስ የሚታየው ነው ያንን አጠናቀናል ማለት ነው። አል አህራም በተሰኘው የግብፅ ጋዜጣ የወጣ አንድ ዘገባ ግን አንድ የግብፅ ባለስልጣን የመሪዎቹን ጉባኤ አስመልክቶ ካይሮና ካርቱም ግድቡ ተፈጥሯዊ በሆነ መንገድ መሞላት መጀመሩን ከአዲስ አበባ የተገለጸውን ተቀብለውታል ያሉትን አል አህራም የተሰኘው የግብፅ ጋዜጣ ጠቅሷል። ባለስልጣኑ አክለውም በግብፅም በከፍተኛ ደረጃ የተወሰነው ድርድሩ እንዲቀጥል መሆኑን ጋዜጣው ባለስልጣኑን ጠቅሶ ጽፏል። መለስካቸው አምሃ لأميركا ميركاتم راديو كاديس أبابا ጥያቄያቸውን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን ደግሞ የአባይ ዳሯ ከተማ ባህር ዳር ነዋሪዎች በሕዳሴው ግድብ ሙሌት የተሰማቸውን ደስታ ለዘጋቢያችን አስቴር ምስጋናው አጋርተዋታል። የግድቡን የመጀመሪያ የውሃ ሙሌት መጠናቀቁን የሚያበስር ዜና መሰማቱን ተከትሎ የአባይ መነሻ በሆነው የአማራ ክልል ርዕሰ መዲና ባህር ዳር ነዋሪዎችም ደስታቸውን በተለያዩ መንገድ ሲገልጹ ተመልክተናል። ወይዘሮ ፍሬ ህይወት ተገኔ ዜናውን እንደሰሙ በመኖሪያ ቤታቸው በር ላይ ቆመው ጥሩምባቸውን ሲነፉ አግኝቼ አናግሬያቸዋለሁ ዛሬ በቃ የተለየ ቀን ነው። በጣም ደስ ብሎኛል። አይኔ የኢትዮጵያን ዳግም ልደት ስላየች፣ አባይ ስለተገደበ፣ በቃ በስዕል አይቸው የነበረውን ግድብ ሲታይ የነበረው ስዕል እውን ሆኖ ስላየሁት በጣም ደስ ብሎኛል። የምድሬም ጉስቁልና፣ የገበሬው የተጎሳቆለ ህይወት አሁን እንደሚለወጥ አይኔ ስላየ በጣም እጅግ ደስ ብሎኛል። ደስ ይበላችሁ ኢትዮጵያውያኖች ሁሉ ለዚህ ለሂዳሴው ግድብ የመንግስት ሰራተኛ ገበሬው፣ ሁሉም መቀነቱን ፈቶ እናቶች ያዋጣችሁት፣ ህፃኖች ከቤተሰብ ተቀብላችሁ ያዋጣችሁት ዛሬ እውን ሆኖላችኋል። ደስ ይበላችሁ። እኔ በጣም ደስ ብሎኛል። ያው ያለው የበሽታ ሁኔታ ስለገደበን እንጂ ወጥተን በቃ ብንጨፍር ብንዘል ሲያንስበት ነው። ዛሬ ለተደረገው ነገር በቃ አንድ እናት ምጥ እንደሚይዛት እንደዛ ነው። ለህዝቡ ምጥ የሆነው ዛሬ ግን ኢትዮጵያ የመጀመሪያዋን የህዳሴ ግድብ የመጀመሪያዋን ልጅ ተገላግላለች ብዬ አምናለሁ። ዛሬ በቃ ለህፃናቶች ብርሃን ወጥቶላቸዋል። በቃ አትክልቱ፣ አዝዕርቱ ሁሉ ነገር ይታየኛል። በቃ ኔ በተስፋ አምናለሁ ኢትዮጵያ ወደ ከፍታዋ እንደምትወጣ በቃ ኔ ደስ ብሎኛል። ከደስታ ውጭ ምንም የሚሰማኝ ነገር የለም። በአቶ ተሰማ ሀብተወልድ ቤትም ዛሬ የግድቡ የውሃ ሙሌት መጠናቀቅ ዜና ሲሰማ ደስታው እንዲህ ነበር። እንግዲህ ዲያ ተሰማ ባላለሁ ከባህር ዳር አካዳሚ የአስራ ሁለት አመት ልጅ ነኝ። ግድቡ ውሃ በመሞላቱ ዜና ስንከፍት ነበር የሰማ ነው። በጣም ደስ ብሎናል። እኛ ደግሞ ከልጅ እስከ አዋቂ የምንጠብቀው ግድባችን በመሆኑ ለእኛ ትውልድ በጣም ጠቃሚ ይሆናል። እንግዲህ ከልጅነት ጀምሮ ስለ አባይ ስትሰማ ነው ያደግከው እና ምንድን ነበር የምሰማው? ስለ አባይ ያለህ ግንዛቤ ምንድ ነው? አባይ ሲገደብ ሰላሳ ሚሊዮን የሚቆጠሩ እናቶቻችን ከጭስ ይላቀቃሉ። በዚህ ምክንያት ኢትዮጵያ ወደ ብልጽግና ትሄዳለች። እኛም ትውልድ በድህነት ትምህርት የምንኖረ ይሆን። እሺ ዳግመት ሞገስ እባላለሁ የዲላ ዩኒቨርሲቲ ተማሪ ነኝ። ዛሬ በጣም ነው ደስ ያለኝ። ማለት እኔ እስከዛሬ ድረስ በእኔ እድሜ ትልቅ እድል ነው ያየሁት። አባይ ስተሞልቶ ማየት እኔ ምኞቴ ነበረ። በተለይ ደግሞ አሁን በግብጽ ሴራ በጣም ብዙ ነገር ፈርተን ነበር። ግን እንችላለን ብለን በራሳችን በሙሉ በመተማመን የኢትዮጵያ ሕዝብ በሙሉ ተባብሮ ይህን ግድብ እውን በማድረጉ በእውነቱ በጣም እጅግ ደስተኛ ነኝ። አቶ አስማማው ሙሌ የባህር ዳር ከተማ ነዋሪ ናቸው ለህዳሴው ግድብ አምስት ጊዜ ቦንድ እንደገዙ ይናገራሉ። ዛሬ የሰሙት ዜና ደስታቸውን እንኳን ለመግለጽ ቃላት እንዳሳጣቸው ነግረውኛል። ከመጠን በላይ ነው፣ ስሜት ከመጠን በላይ ነው። የአሻራችን ያረፈበት ስለሆነ በቃ በጣም ከስሜት በላይ ነው ደስታ የተሰማኝ ማለት ነው። የምፈልገው በቃ እኔም ቀን እስከ ቀን ደሞዝን እየቆረጥ ቦንድን እየከፈሉ ተስፋ ሳልቆርጥ ማለት ነው መጠናቀቁ በቃ ለየት ያለ ደስታ ነው የተሰማኝ። ለኢትዮጵያ ህዝብ እንኳን ደሳላችን ነው ሚለ ወይዘሮ ደብሬ ታዬ የዘመናት ጸሎታቸው እንደተመለሰላቸው ይናገራሉ። ለሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የእንኳን ደሳላችሁ መልእክትም አስተላልፈዋል። እዚህ ስኬት ለመድረስ እውቀታቸውን፣ ጉልበታቸውን እንዲሁም ህይወታቸውን ለገበሩ ኢትዮጵያውያንም ምስጋና አቅርበዋል። ከመጀመሪያ ሲጀመር ጀምሮ ስንጸልይበት የነበረ ከብዙ እናቶች ጋር እያነባነ የኢትዮጵያን ሀብት በኢትዮጵያ ልጆች ተገንብቶ በማየቴ በጣም ደስ ነው ያለ እግዚአብሔር ሰማይና ምድርን ከፈጠረ በኋላ ስለሆ ጊዮን ብሎ አንደኛው የኢትዮጵያን አባይን ውሃ ነው እንዲፈስ ያደረገው እና ይሄ ዓለምን ሁሉ እየዞረ ያጠጣል ይላል። ከዚህ ዓለምን ሁሉ እየዞረ ከሚያጠጣው ውሃ ግን ኢትዮጵያ ከዚህ ውሃ ባለመጠቀሟ ለብዙዎች ስብራትና ውድቀት ሆኗል። የብዙ ኢትዮጵያ ልጆች ደግሞ ለስደት ዳርጓል። አሁን ግን ዘመን መጣ፣ ጊዜ ደረሰ። እግዚአብሔር ብሎ ግንባታውም ተጠናቀቀ፣ ሙሊቱም ተጠናቀቀ እና ለዚህ በጣም ከፍ ያለ ምስጋና አንደኛ ለእግዚአብሔር ነው የሚሰጠው። በሁለተኛ ደረጃ ደግሞ ተባብረው ምንም ብዙ ሰዎች ቢሞቱበትም የኢትዮጵያን ልጆችም ሀብታቸውን ጉልበታቸውን ለዚህ ነገር እንደዘረጉ እንዲሁ ተዳፍኖ አልቀረም። ይህን ላደረጉ ኢትዮጵያኖችና ለኢትዮጵያ መንግስት በተለይም ደግሞ ለዶክተር አብይና ከሱ ጋር ላሉ ፓርቲዎች እናመሰግናለን። አሁንም የኢትዮጵያ ሕዝብ ብሔር ብሔረሰብን እጆቿን ኢትዮጵያ ወደ እግዚአብሔር ትዘረጋለች እንደሚለው እንደ እግዚአብሔር ቃል እጆቻችን ወደ ሰጠን ወደ ፈጣሪ ይህን ወዳደረገልን ፈጣሪ እጆቻችን በእውነትና በጽድቅ በቅድስና እጆቻችን እንዘረጋለን፣ መንግስታችንም እንደግፋለን። ዛሬ የባህር ዳር ከተማ ነዋሪዎች ፊት ለፊት ተገናኝተው ደስታቸውን ከመግለጽ ባለፈ በስልክ መልእክትም ሲለዋወጡ አስታውያለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር። አስቴርን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል በተፈጠረው ሁከት ከአንድ ሺህ በላይ መኖሪያ ቤቶችና ከሁለት መቶ አርባ በላይ ተሽከርካሪዎች መውደማቸውን የክልሉ የኮሚኒኬሽን ዳይሬክተር አቶ ጌታቸው ባልቻ ለአሜሪካ ድምጽ አስታወቁ። ከአቶ ጌታቸው ጋር ያደረግነው ቃለ ምልልስ ቀጥሎ ይቀርባል። አቶ ጌታቸው በኦሮሚያ ክልል የደረሰውን ጉዳት ከሚያብራሩ በት ይጀምራሉ። <try> ክልል በአርቲስት ሃጫሉ ሁንዴሳ ግድያ ምክንያት በተቀሰቀሰው ግጭት በተለያዩ የኦሮሚያ ዞኖች እና ወረዳ ከተሞች የደረሰው የንብረት ጉዳት በቆጠራ ደረጃ ለመቁጠር ሞክረናል። በተቆጠረው ልክ ወደ አምስት መቶ ሀያ ሶስት የሚሆኑ ቤቶች ተቃጥለዋል። አራት መቶ ዘጠና ዘጠኝ የሚሆኑ ቤቶች ተሰባብረዋል። የመኖሪያ ቤቶች ማለት ነው። አንድ መቶ ዘጠና አምስት የሚሆኑ ሆቴሎች የተቃጠሉ እና ወደ ሰላሳ ሁለት የሚሆኑ ሆቴሎች ደግሞ የተሰባበሩ ወደ ስድስት የሚሆኑ መካከለኛና አነስተኛ ኢንቨስትመንት ቦታዎች ወይም ማኑፋክቸሪንግ ሴንተርስ የተካተሉ ናቸው። መቶ አራት የሚሆኑ የመንግስት ተቋማት ጽሕፈት ቤቶች የተካተሉ አሉ። አስራ ሁለት የሚሆኑት የመንግስት መኪኖች የተቃጠሉ ስምንት የተሰባበሩ፣ ወደ ሁለት መቶ ሰባ ሶስት የሚሆኑ የግል መኪኖች የተቃጠሉ እና ጥቃቅን ንግዶች የሚካሄዱበት ሱቆች ወደ ሁለት መቶ ሰላሳ ሁለት የሚሆኑ ሱቆች የተቃጠሉ መሆናቸውን በዝርዝር ለመለየት ሞክረናል። በአጠቃላይ ሲታይ የደረሱት ጉዳቶች በጣም ሰፊ ናቸው። ከጉዳቱም አንፃር በሶስት ቦታ ነው ተክፍሎ እየታያ ያለው። ሙሉ በሙሉ የተቃጠሉ አሉ፣ የተሰባበሩ አሉ፣ የተዘረፉ አሉ። የተዘባበሩትን እና የተቃጠሉትን ለመለየት ሞክረናል። ዘረፉ የሚባለው መረጃውን ከማጠናከር አንጻር አሁን ግል ንብረቶች አሉ፣ የመንግስት ተቋማት አሉ። እነዛ ላይ የተዘረፉትን የበለየ ስራን በተጠናከረ ሁኔታ የቀጠለበት ሁኔታ ነው ያለው። እንደ አጠቃላይ በገንዘብ ሲጠመል ስንት ይሆናል የሚለው እያንዳንዱን የመተመንና በዝርዝር እየያዙ ነው ያሉት። ያለቀለት አይደለም። የሚል ሲያል ከማለት ተደምሮ እዚህ ደርሷል የሚል ተጠጋጋ ወይም የተገመተ የገንዘብ መጠን አለ? አይ አልደረሰንም። እስካሁን የጨረስን ስላልሆነ ሁኔ በጉዳቱ መጠን ነው እያንዳንዱ መገመት ያለበትና ባለው ጉዳቱ መጠን ሲገመት ነው ለማቋቋሚም ለመመልሶም ለውሳኔ በሚሆን ደረጃ ለማዘጋጀትም እየተጠናከረን ያለው አላለቀም። እንዴት ነው ይሄ ማጣራት የተደረገው? ከዚህ ቀደም በርም የኦሮሚያ ክልልም የፌዴራል መንግስቱም በጋራ ኮሚቴ መቋቋሙን ነግረውን ነበርና ይህን ጥናት ያደረገው ኮሚቴ እንዴት ነው የተቋቋመው? እንዴት ነው የተመረጠው? እንዴት ነው የተውጣል? እንግዲህ ይሄ የተለየ ነገር የሚያስፈልገው አይደለም። አሁን እንዳልኩሽ ወደ አምስት መቶ ሀያ ሶስት መኖሪያ ቤቶች መቃጠላቸውን በአካል በቪዲዮም፣ በኦዲዮ በግለሰብም የማን ንብረት ነው ያንዳንዱ፣ በአካል ተደርሶ ነው የተለየው። በፌደራል ደረጃ የተቋቋመ ኮሚቴ በአካል እዛ ቦታ ሄዶ በሚዲያ ደረጃ እንዲሸፈን የማድረግ ስራ ነው የሰራው። የክልሉ መንግስት በአጠቃላይ በራሱ ነው እንዲጣራ የተደረገው። እያንዳንዱ የደረሰበት ጉዳት በየከተሞቹ በየዞኑ፣ በየወረዳው እንዲለይ ተደርጎ በአካል እዛ ተደርሶ ነው የንብረቱ ባለቤት ስም ይመዘገባል። ንብረቱ ባለቤት ምንድነው የነበረ፣ ሆቴል ከሆነ ሆቴል ነው ከሆነ ሱቅ ነው። የመኖሪያ ቤት ከሆነ የመኖሪያ ቤት ነው። ፋብሪካ ከሆነ ፋብሪካ ነው እንጂ ተብሎ ነው የሚመዘገበው። በአካል እዛው ድረስ ማለት ነው። ገባ ብቻ ሳይሆን በቪዲዮም ተቀርጿል። እያንዳንድ ያለበት ቦታ ድረስ ደስ የለየን ነው እና የፌዴራል መንግስት በፌዴራል ደረጃ ያለውን ተጨባጭ ሁኔታ በአካል ዛ ደርሶ ያየበትና በሁሉም ደረጃ በፌዴራል ደረጃም መረጃው ተይዘዋል። በክልልም መረጃው ተጠናክሮ በእጃችን ያለው አሁን የነገርኩሽ በገንዘብ አለመሰራቱ ነው እንጂ ያልተጣራው በአካል ንብረቱ ተቆጥሮ እጃችን ገብቷል። በሰዎችስ ላይ የደረሰው ጉዳት የዚሁ የምርመራው ወይም የምዝገባው አካል ነበረ። ሰዎችን ቤተሰቦቻቸውን ያጡ ሰዎችን የማነጋገር እና የመመዝገብ ስራ ተሰርቷል። ጉዳቱ ከደረሰ በኋላ የአደጋ ስጋት ኮሚሽን አለ። የክልሉ የአደጋ ስጋት ኮሚሽን ከፌደራል የአደጋ ስጋት ኮሚሽን ጋር በመሆን በአካል ሰብአዊ ድጋፍ የማድረግ ስራ ስለሚያስፈልግ የአካል ጉዳት የደረሰባቸው በሶሳል ደረጃ እና በጤና ባቢያ ደረጃ የሚረዱት በዛ ደረጃ እንዲረዱ የተደረገው የሞት ጉዳት የደረሰባቸው በጉዳቱ መጠን ነው እየተለየ ያለው። በጉዳቱ መጠን ተለይቶ የጉዳት መፈው የሚገለጽ ነው። ወደ መቶ ስልሳ ሰባት የሚሆኑ ሰዎች ህይወታቸው አልፏል። የአካል ጉዳት የደረሰባቸው አሉ። የአካል ጉዳት የደረሰባቸውን የተፈናቀሉትን ከቃ አንድ ስር እሺ የሚደርሱ ከቤታቸው ወጥተዋል። ያኔ ይህንንም ባሉበት ቦታ የመለየት እና የሚያስፈልጋቸውን የሰብአዊ ድጋፍ የማድረግ ስራ በአካል እሱ ነው ሲደረግ ነው። እነዚህን ሰዎች መልሶ የማቋቋም ሁኔታስ ምን ይመስላል? የተወሰኑትን ከነዚህ መካከል ከዚህ ቀደም ያነጋገርናቸው ነበሩና አሁንም ችግር ላይ እንዳሉ አሁንም መሄጃ እንደሌላቸው የጠቅሱ ነበርና መልሶ ለማቋቋም የታቀደው ነገርስ ምንድን ነው? እስካሁን ድረስ ምን ደረጃ ላይ ተደርሷል? መልሶ ማቋቋሙ የክልሉ መንግስት መጀመሪያ ቀን ጀምሮ በዞን ደረጃም በከተማ ደረጃም ኮሚቴ ተቋቁሞ ዲጋት እንዲደራረግ ሕዝቡ በራሱ የመልሶ የማቋቋም ስራ እንዲሰራ በአካል በዛው ሰገኝገን ኮሚቴ ማቋቋመን ወደ ስራ እንዲገቡ ተደርጓል። ከዛም በላይ መንግስት መረጃ የማሰባሰብ ስራ ነው የሰራው። መረጃው ሳይጣራ ወደ መልሶ ማቋቋሙ የሚሄድበት ግስ ስለሌለ መረጃውን የማሰባሰብ እና መልሶ የማቋቋም ስራ ከመረጃው ስብሰባ በኋላ ወደዛ የሚንገባ ሆነ። ሰብአዊ ድጋፍ ግን ቀጣይነት ባለው መልኩ እንዳለ ነው የቀጠለው። በሀገራችን አንድ ሰው በዚህ አይነት ጉዳት ሲደርስበት ወይም ሲፈናቀል፣ ምንድን ነው ድጋፍ የሚደረግለት የሚል ግልጽ የሆነ መመሪያ ስላለ፣ በዛ መመሪያ መሰረት እስከሚቋቋሙ ድረስ የሚደረግላቸውን ድጋፍ እዛው የማድረግ ስራ በተጠናከረ ሁኔታ እንዲቀጥል ተደርጓል። ህዝቡ ራሱ በራሱ እንዲደጋገፍ ተደርጓል። የተወሰኑ ቤቶች ጉዳት የደረሰባቸው በህዝቡ ዘንድ ዛው በራሳቸው መልሰው የማቋቋም ስራ የሰሩበት እና ወደ ቤታቸው የመታ ተመለሱአሉ። መንግስት ይሄንን ጉዳይ አጣርቶ በእጁ ካስገባ በኋላ እያንዳንዱ ቤተሰብ ወደ ቀደመው ኑሮ ሊመለስ የማድረግ ስራ ሪከርድ ተይዞ እየተሰራበት ነው ያለው። መረጃውን ጨርሰናል። አሁን በቀጣይነት ወደ ቤታቸው የመመለስና የማቋቋም ስራ ነው በተጠናከረ ሁኔታ የምናስቀጥለው። አሁን በኦሮሚያ ክልል በአጠቃላይ ከዚህ ጋር ተጠርጥረው የታሰሩ ሰዎች ቁጥር ምን ያህል ነው? ይሄንን ጉዳይ በተለየ ሁኔታ ነው እየተሰራበት ያለው። ወደ ሰባት ሺህ አንድ መቶ ሀ ስድስት የሚሆኑ ተጠርጣሪዎች በቁጥጥር ስር ውለዋል። ከአምስት መቶ በላይ መዝገቦ Que está derajito. ትክክል እየተደረገባቸው ያሉ አሉ። እየተሰራበት ነው ያለው የሕግ በላይነት የማስከበር ጉዳይ ምንም ለአፍታም ጊዜ የሚሰጥ እንዳልሆነ እና የመንግስት ኃላፊዎችም የጸጥታ አካላትን ሳይቀር ለወደ ሕግ የሚቀርቡበት ሁኔታ በተጠናከረ ሁኔታ ቀጥሏል። እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ድርጅቶች እንዲሁም ደግሞ በአሁኑ ሰዓት የኢትዮጵያ መንግስት የሚቃወሙ በተለይ ደግሞ በውጭ የሚገኙ የትውልደ ኢትዮጵያውያን ተቃውሞ እያቀረቡ ይገኛሉ እና ከሚያሰሟቸው ተቃውሞዎች አንዱ የጅምላ እስር መኖር ነው። አምነስቲ ደግሞ ግልጽ የሆነ የፍርድ ቤት አሰራር የለም፣ እየታሰሩ ያሉት ሰዎች በግልጽ ችሎ ዳያቸው አልቀረበም። ስለዚህ የኢትዮጵያ መንግስት ወይ የሚከስም ከሆነ ተቀባይነት ባለው ክስ እንዲከስ፣ አሊያም ደግሞ እንዲፈታ የሚል መግለጫን አውጥቷል። እና ምንድን ነው ምላሻችሁ በዚህ ላይ? እንግዲህ መንግስት የህግ በላይነት የማስከበር ማለት የዜጎችን ሰብአዊና ዲሞክራሲያዊ መብት የማስከበር ጉዳይ ነው። በዋነኛነት ተግባራዊ ለማድረግ እየተንቀሳቀስም ያለ ነው። ከዚህ አንጻር ማንኛውም ሰው በህግ ሲያዝ የህግ በላይነት ማለት የተያዘውን ሰው የሚይዘውም ጭምር ነው ጥያቄነት ይህ የሚያስከትለው እና ሁላችንም ከህግ በታች መሆናችንን ለማረጋገጥ ነው እየተሰራ ያለው የተያዙ ሰዎች በጊዜያቸው ለፍርድ ቤት ቀርቦ በፍርድ ቤት ጊዜ ቀጠሮ እንዲቆዩ ተደርጎ መረጃ እየተሰበሰበባቸው ያሉት ሰዎች ነው እያልኩ ያለው የገለጽኩት ቁጥርም። ከዛ ውጭ ግን በተለየ ሁኔታ ተይዞ መንግስት ደብቆ ወይንም በግልጽ በሆነ ፍርድ ቤት የማይዳኙበት ነው፣ እንደውነት መረጃ በጣም የተሳሳተ ነው። አጥፊዎቹን ለመደገፍ ና አጥፊዎቹ የሚያራግቡትን የሀሳብ ፕሮፓጋንዳ ለመደገፍ ካልሆነ በስተቀር በመንግስት ደረጃ የኦሮሚያ ክልላዊ መንግስት የተያዙት ሰዎች የት እንደተያዙ ቁጥራቸው ሳይቀር ነው እያንዳንዱን በጨመረ ቁጥር የሚፈለጉትንም ሰዎች ቁጥር ሳይቀር የተደራጀበትን መዝገብ ቁጥር ሳይቀር ነው እየገለጽነው ያለነው። ምንም ፍላጎት የለንም ከዚህ በላይ ማለት የክልሉ መንግስት ኃላፊነት በተሞላበት መንገድ ነው ይህን ስራ እየሰራ ያለው። ምንም አይነት የህግ ክሰት፣ የሰብአዊ መብት ጥሰት እንዳይከሰትበት ተከስቶ ከተገኘ ኃላፊነት እንዲ በተሞላበት መልኩ እርምጃ የሚወሰድ መሆኑን በግልጽ በአጽንኦት እየተሰተራበት ነው ያለው የሀገሪቱን የሰብአዊ መብት ኮሚሽንም ጉዳዩን እየከት ኮቴ ኮሜዲያ አቋቁሞ እየተከታተለ ና እያዩ ያለበት ሁኔታ ስላለ ይሄ ውንጀላ እየተሳሳተ ና ሊያስተምረን የሚችል አይነት አይደለም። የ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለሰጡን ማብራሪያ እናመሰግናለን። ተጨማሪ ጥያቄዎች ካሉን ደግሞ ተመልሰን እንመጣለን። ለዛሬው ጊዜ ሽጥለን አመሰግናለሁ። የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የምሽቱ መሰናዷችንን ነው። ወደ ተከታዩ ዘገባችንን እንለፍ። በዩናይትድ ስቴትስ ምክር ቤት የዴሞክራት ፓርቲ አባላት ባለፈው ሳምንት በሰሜናዊ ምዕራብ ዩናይትድ ስቴትሷ የፖርትላንድ ከተማ የፌዴራል ሕግ አስከባሪዎች በሰላማዊ መንገድ ተቃውሟቸውን ያሰሙ በነበሩ ሰልፈኞች ላይ የፈጸሙትን የእስርና የኃይል እርምጃ በመቃወም የትራምፕ አስተዳደርን አውገዙ። ፕሬዚዳንት ትራምፕ በበኩላቸው ባለፈው የግንቦት ወር በፖሊስ እጅ ሳለ የተገደለውን ጥቁር አሜሪካዊ ጆርጅ ፍሎይድን ሞት በመቃወም የተካሄዱትን ሰልፎች ተከትሎ አንዳንድ የዩናይትድ ስቴትስ ከተሞች ሰላማዊ ሰልፈኞችን መቆጣጠር ተስኗቸዋል ሲሉ እርምጃውን ተከላክለዋል። የአሜሪካ ድምጿ የዩናይትድ ስቴትስ ምክር ቤት ጉዳዮች ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የኦሬገኗ ፖርትላንድ ከተማ በሳምንቱ መገባደጃ እየተባባሰ የመጣው ውጥረት ነግሶባት ነው ያሳለፈችው። የህግ አስከባሪዎች ማስጠንቀቂያ ከመሰማቱና ከመበተናቸው አስቀድሞ የፖሊስ ሕንፃዎችን ከበው ከቆሙ ሰልፈኞች ውስጥ አንዳንዶቹ በአካባቢው ባለ ንብረት ላይ ውድመት ሲያደርሱ ተስተውለዋል። በዩናይት ስቴትስ ምክር ቤት የዲሞክራት ፓርቲ አባላት በሰላማዊ መንገድ ተቃውሟቸውን ያሰሙ በነበሩ ሰልፈኞች ላይ ለወሰዱት እርምጃ ማብራሪያ እየጠየቁ ባሉበት ነው ቀደም ሲል የተቀሰቀሰው ቀውስ ተባብሶ የቀጠለው። ፕሬዚዳንት ትራምፕ በበኩላቸው በትላንትናው ዕለት በሰጡት ምላሽ የፌዴራል መንግስቱን ጣልቃ ገብ እርምጃ አስፈላጊነት በማስረገጥ ነው የተከላከሉት። ተጨማሪ ፌዴራል ኃይል ማሰማራታችንን እንቀጥላለን። ይህን ግልጽ ላደርግላችሁ እወዳለሁ። ፖርትላንድ ላይ ድንቅ ስራ ነው የሰሩት። የአካባቢው ባለሥልጣናት ግን የፌዴራል መንግስቱ እገዛ አያስፈልገንም እያሉ ነው። ቴድ ዊለር የፖርትላንድ ከተማ ከንቲባ ናቸው። የእናንተን እዚህ መሰማራት ፈጽሞ አይፈልግም። የግዛቲቱ አገረ ገዢ እንደሚሉት ከሆነ የፌዴራል መንግስት እርዳታ በአብዛኛው በሰላማዊ መንገድ ሲካሄድ የነበረውን የተቃውሞ ሰልፍ ጭራሽ ወደ ተባባሰ ሁኔታ ነው ያመራው። በተቀጣጠለ እሳት ላይ ነዳጅ ከማርከፍከፍ የሚቆጠር ነው። የኦሬገን ክፍለ ግዛት አገረ ገዢ ኬት ብራውን ናቸው ይህን ያሉት። ባለፈው እሁድ በታየው በዚህ ብጥብጥ ወቅት ራሳቸውን የእናቶች ቡድን በሚል የሰየሙ በፌዴራሉ ኃይል እና በሰላማዊ ሰልፈኞች መካከል በመቆም የሰው አጥር አበጅተዋል። ፕሬዚዳንት ትራምፕ በሌሎች የዩናይት ስቴትስ ከተሞችም የበረታ የመጣውን ግጭት ለማስቆም የፌዴራል ኃይል ጣልቃ ገብነት ያስፈልግ ይሆናል ማለታቸውን ተከትሎ አስተያየት የሰጡት በዩናይት ስቴትስ የህዝብ ተወካዮች ምክር ቤት የዲሞክራት አባሏ ራሽዳ ታሊብ ከተማቸውን ዲትሮይትን ከፌዴራሉ ኃይል እከላከላለሁ ሲሉ በትዊተር አማካኝነት ባስተላለፉት መልዕክት ለራሳቸው ቃል ገብተዋል። ዜጎች በህገ ወጥ መንገድ ለእስር ተዳርገዋል ያለው የኦሬገን ክፍለ ግዛት በርካታ የፌዴራል መንግስት መስሪያ ቤቶችን ከሷል። በሌላ በኩል የአካባቢው የሃይማኖት መሪዎች ውጥረቱን ለማርገብ ሰላማዊ ሰልፍ ለመውጣት ማቀዳቸውም ተዘግቧል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት ወደ ተከታዩ ዘገባ አንለፍ። ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ አመት ሀይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ሀይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ሚኒስትሩ ከአሜሪካ ድምጽ ጋር ባካሄዱት ቃለ ምልልስ በአፍሪካ ሕብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዚዳንት ሺርሊ ራማፓሳ አመቻችነት በኢትዮጵያ በሱዳንና በግብጽ መሪዎች መካከል ትናንት በኢንተርኔት የቪዲዮ ግንኙነት የተካሄደው ስብሰባ የተሳካ እንደነበረ አመልክተው በቴክኒክና በሕግ ጉዳዮች ላይ የሚደራደሩት የሀገሮቹ ባለሙያዎች በአንድ ሳምንት ወይም ከዚያ ብዙ ባልራቀ ጊዜ እንደሚገናኙና በቀሪ ነጥቦች ላይ ስምምነት ውይይት ላይ ለመድረስ እንዲሰሩ መሪዎቹ መመሪያ ማስተላለፋቸውን ገልጸዋል። ሚኒስትሩ አክለውም ሕዳሴ ግድብ ለዚህ አንድ ዓመት እንዲይዝ ታቅዶ የነበረውን ውሃ ባለፉት ሁለት ሳምንታት ውስጥ መያዙን እና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱ ስራም ይፋ መሆኑን ተናግረዋል። ሚኒስትሩ አክለውም ሕዳሴ ግድብ ለዚህ ዓመት እንዲይዝ ታቅዶ የነበረውን ውሃ ባለፉት ሁለት ሳምንታት ውስጥ መያዙን እና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱም ስራ ይፋ መሆኑን ተናግረዋል። ዶክተር ስለሺ በቀለን ያነጋገራቸው ሰለሞን አባተ ነው። ሙሉ ቃለ ምልልስ ቀጥሎ ይቀርባል። ክቡር ዶክተር ስለሺ በቀለ፣ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር፣ በቅድሚያ ጤና ይስጥልኝ፣ እንደምንዋሉ። ጤና ይስጥልኝ ሰለሞን፣ እንዴት ዋልክ? እግዚአብሔር ይመስገን። እስቲ ወደዚህ ወደ ትናንትናው የመሪዎች ስብሰባ ከሱ ልጀምርና ምን ላይ ደረሳችሁ? በምን መንፈስ ነበር ይሄ ስብሰባ የተካሄደው? ስብሰባው በጥሩ ሁኔታ ነው የተካሄደው። ያው የደቡብ አፍሪካው ፕሬዚዳንት የወቅቱ የአፍሪካ ሕብረት ሊቀመንበር ነበሩ ስብሰባውን የጠሩት። ያው ቀደም ብሎ በተያያዘው መርሃ ግብር መሰረት ከሁለት ሳምንት የቴክኒካልና የሕግ ማዕቀፍ ድርድሮች ስራ በኋላ ሪፖርት እንዲደረግ በተሰጠው አቅጣጫ መሰረት የአፍሪካ ቢሮ ኃላፊዎች የየሀገራቱ ፕሬዚዳንቶች ማለት ነው። የማሊ፣ የደቡብ አፍሪካ፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የኬንያ፣ ግብፅ ናቸው አምስቱ የቢሮ አባላት የወቅቱ ከነሱ ጋር የኢትዮጵያ ጠቅላይ ሚኒስትር እና የሱዳን ጠቅላይ ሚኒስትር የተሰበሰቡበት ነው። እና በአጠቃላይ እስካሁን ከነሱ ዳይሬክሽን በኋላ የተደረጉትን ውጤቶች የመገምገምና ብዙ ነገሮች ተፈጥተዋል። ነገር ግን የሚቀሩ ጥቂት የቴክኒክና ወሳኝ የሆኑ የሕግ ጉዳዮች ነበሩና እነሱ ላይ እንዴት መሄድ እንደሚቻል ወደፊት የሚያመለክቱ አቅጣጫዎች ናቸው ይሰጠዋል። ከዚህ ውስጥ ለምሳሌ በግድቡ የውሃ ሞላል ጉዳይ ላይ በአጭር ጊዜ ውስጥ በሁሉም ደረጃ የሚደረገው ሙሌት እንደገና አጭር ውይይት ተደርጎ እንዲጠናቀቅና በሱ ላይ ስምምነት እንዲደረስ አንዱ የመጀመሪያ አቅጣጫ ነው። ሁለተኛው ደግሞ ዘለቄታዊ የሚሆነው የወደፊት የውሃ አጠቃቀም እና የውሃ ክፍፍል ቢሆን ሌሎች አማራጭ መንገዶች እንዲታዩ ሁለተኛው ውሳኔ ነው። ያን ደግሞ በተከታታይ በሚደረጉ የወደፊት ድርድሮች እንዲፈቱ የሚል ነው። ክቡር ሚኒስትር በእነዚህ ጉዳዮች ላይ ከዚህ በፊትም በተደጋጋሚ ንግግሮች ሲደረግ ነበረ። በውሃም ሞላል ጉዳይ ላይ በሕግ ጉዳዮች ላይ አቃፊ የሆነ ሕግ ወይም ገዥ የሆነ ሕግ የሚወጣበት ጉዳይ ላይ እና ምንድን ነው የተለየ ተስፋ የሰጣችሁ? ታዲያ በዚህ ጊዜ ይሄ በሁለት ከፍሎ የማየትና አሁን ለጊዜው በጣም አስፈላጊ የሆነ የውሃ ሙሌት ጉዳይ ሙሉ በሙሉ ስምምን ላይ እንዲደረስ ምክንያቱም ሙሌትን በተመለከተ ብዙ የሚያጨቃጭቅ ከዛ ጋር የተያያዘ የህግ ጉዳይ ስለሌለ ነው። ኦፕሬሽን ላይ በሚመጣበት ጊዜ ግን ከዛ ጋር የተያያዙ የወደፊት የውሃ አጠቃቀምን በተለይ ለላይኛው ተፋሰስ ለኢትዮጵያ ችግር ላይ ሊከብ የሚችሉ የህግ አንቀጾች ስላሉ በሁለቱም ዳውንስቴም ባሉት አፕስቴም ባሉትም ስታይ የላይኛው ተፋሰስ እና የታችኛው ተፋሰስ ጋር ሁሉም ወደ ራሱ በኩል እንዲያጋደል ስለሚፈልግ መግባባት አልተቻለም ነበር። እና በመጨረሻ እሱ ተለይቶ በቀጣይ ረዘም ባለ ድርድርና ኮምፕሬንሲቭ በሆነ መንገድ ይታይ፣ ነገር ግን አሁን ለግድቡ ሙሌት የሚያስፈልገው ስምምነት ይጠናቀቅ የሚል ግብፅ፣ ታሪካዊ መብት ከምትለው አቋሟ የመለሳለስ አዝማሚያ ያሳየችበትና ወደ አዲስ ስምምነት የመግባት አዝማሚያ ውስጥ የገባችበት ሁኔታ ተፈጥሯል። በዚህ ስብሰባ ሌላ አማራጭ እኮ የለም። ኢትዮጵያም የተፈጥሮ መብት አላት። ግብጽ አይደለም፣ ውሃ የምትጠይቀው ከራሷ ተፋሰስ ውስጥ ነው። ከራሷ ግዛት ውስጥ ነው። ስለዚህ ትክክለኛ ሰላማዊ የሆነው መፍትሄ የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚያማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችል ነው እንጂ አንዱ ዚሮ ሌላው ሙሉን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው። አዎ ይሄ ከመርህ አኳያ ትክክል ነው። ክቡር ሚኒስትር፣ ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ህግ መሰረት ነው በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው የያዘችው። ነገር ግን ከዚህ አጠቃላይ ግንዛቤ ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ። ይኸውልህ ሰለሞን፣ የነበሩ ህጎች የሚባሉት በጣም ሰፊ ናቸው ውሃውን በምታመነጨው ልክ መከፋፈል አለ። በዛ አኳያ ስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው። ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ። ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ፣ ወይም ህጎች አሉ። ለአንተ የሚመቸውን ብቻ ወስደህ ይሄኛው ነው የሚሰራው ማለት አይቻልም። ስለዚህ ሁሉም ህጎችን ማዕከል ያደረገ ኢኩታብል ኤንድ ሪዝነብል ዩቲላይዜሽን ዊዛውት ኮዚንግ ሲግኒፊካንት ሃርም የሚለው ይህንን አሁን ያሉኝን ክቡር ሚኒስትር ይቅርታ፣ የተስተካከለና ተመጣጣኝ የሆነ ለሁሉም የጎላ ጉዳት ሳያደርስ በማንም ወገድ ላይ ማለት ነው። በዛ መልክ መከፋፈል ይቻላል። ከዛ ውጭ ግን ከክፍፍሎችም ደግሞ ወንዙ የሚሰጠውን ጥቅም ሼር በማድረግም ወደ ውሃ ክፍፍል ሳይገባ ይሳካ ይችላል። ኢትዮጵያ ግድቡን በይፋ መሙላት መጀመሯን አላሳወቀችም እስካሁን ድረስ። ግድቡ ግን ውሃ እየያዘ እንደሆነ በግልጽ ታይቷል፣ እርሶም ተናግረዋል ከዚህ በፊት እና የውሃውን አሞላል ሂደት እንዴት ነው አሁን እናንተ የምትመለከቱት ወይም የምትገልጹት? ይፋዊ የሆነ የውሃ አሞላል ስርዓት ነው አዎ ከዚህ በፊት ገልጸንላቸዋል፣ ያውቁታል። ግን ያው በመሪዎች ድርድር እስካሌት አይደረግ ይሄ ነገር በሚዲያ በምናምን በሚሉት ጉዳይ ብዙ ወደ ሚዲያ ወጥቶ ያን ዲስክሎዝ ማድረግ አስፈላጊ አልነበረም። ነገር ግን ስንሰራበት የነበረው መንገድ ግንባታችንን የመጀመሪያውን አመት የውሃ ሙሌት መያዝ የሚያስችለው ደረጃ ላይ ገነባን። ከዛም ወደ ታች የሚያልፈውን ውሃ ሙሉ በሙሉ ሳናቋርጥ ማለት ከልቨርቶችን ሳንዘጋ ውሃውን እያሳለፍን፣ ነገር ግን አሁን ክረምት እንደመሆኑ ወደ ሪዘርቯሩ ወይንም ወደ የውሃ መጠን ከፍተኛ ስለሆነ ዝናቡም ከፍተኛ ስለሆነ ከሚወጣው በጣም ስለሚበልጥ እየተጠራቀመ ሄዶ ከአምስት መቶ ሜትር ላይ ተነስቶ ተጠራቅሞ አምስት መቶ ስልሳ በላይ አሁን እየገባ ያለው በሙሉ በዛ አምስት መቶ ስልሳ ሜትር በላይ በአናቱ ላይ ፈሶ ይወጣል ማለት ነው። ምን ያህል ውሃ ተጠራቅሟል? አሁን ግድቡ ላይ አራት ነጥብ ዘጠኝ ቢሊዮን ያህል የመጀመሪያ ሙሌት ነው ኪቢክ ሜትር ማለት ነው ቢሊዮን ቢሊዮን ኪቢክ ሜትር ይሄ እንግዲህ አንድ አመት ሙሌታችሁን አጠናቃችኋል። በዚህ ጊዜ ውስጥ እስካሁን ባለው ከአሁን በኋላ በስድስት ዓመት ላይ ነው የምትደራደሩት ማለት ነው። ከዚህ በኋላ የቀሪ ሙሌት ጉዳዮችን እናጠናቀቃለን ማለት ነው። በሀገር መቼ ለመሆኑ ህዳሴ ግድብ ኃይል ማመንጨት ይጀምራል? ባላችሁ ቅድ መሰረት ክቡር ሚኒስትር፣ ለከርሞ ለመቼ አመቱ መቼ በትክክል የያዛችሁት የምትገልጹት ጊዜ የለም። ስቴፖች አሉት። ተርባይን ትተክላለ፣ ጀነሬተሮች ትተክላለ፣ ቴስት ታደርጋለ፣ ኮሚሽን ታደርጋለ ከዛ በኋላ ወደ ማመንጨት ትገባለን። እነኝህ ሁሉ እቅዶች አሏቸው። ነገር ግን ይሄ ሁሉ በመጪው አመት የሚጠናቀቅ ነው። በ2013 በ2013 ለሁለቱ ተርባይኖች ማለት ነው። በተጓዳኝ ደግሞ የአስራ አንዱ ተርባይኖች የብረት ስራ ይሰራል፣ ተርባይኖች ይተከላሉ። የአስራ አንዱ እንድጠናቀቀ ደግሞ የሁለተኛውን አመት ሙሌት ከተሳካልን እንግዲህ በ ክረምቱ ላይ የሁለተኛውን አመት ሙሌት እንይዛለን ማለት ነው። ሁለቱ ግን ማመንጨት ይጀምራሉ። በዚያ ጊዜ ምን ያህል ሀይል ያመነጫሉ? ስራ ሲጀምሩ ዲዛይን ካፓሲቲያቸው መጠናቸው ወደ ሰባት መቶ ሜጋዋት ነው። እያንዳንዳቸው ሶስት ሰባ አምስት፣ ሰባት መቶ ሀምሳ ሜጋዋት ነው ሶስት ሰባ አምስት ሶስት ሰባ አምስት ያመነቻሉ። አሁን ወደ ድርድራችሁ እንደምትመለሱ መሪዎች ተስማምተዋል። መቼ ነው የምትመለሱት? እንግዲህ አሉት በቅርቡ፣ መጪ ሳምንት ሊሆን ይችላል፣ በዚህ ሳምንት መጨረሻ ሊሆን ይችላል። ከአፍሪካን ዩኒየን በሚወጣው ኮሚኒኬ መሰረት እንደገና እንገናኛለን ማለት ነው። ይህንን ጉዳይ ወደ መሪዎች የወሰዳችሁት በውዝግብ አፈታት ስርዓቱ መሰረት ነው። አንድ እርምጃ ተራምዳችኋል ማለት ነው። አይ ግብጾ በሴኩሪቲ ካውንስል ወስደ ስለነበር እሱን ወደ አፍሪካ በመመለስ ችግሩን በአፍሪካ ማዊ መፍትሄ መፍታ በሚል የሴኩሪቲ ካውንስልም የዲክሌሬሽን ኦፍ ፕሪንስፕል የመራዊ ስምምነታችን መሰረት ኢትዮጵያን በዛ ቦታ ቀርባ በማስረዳታችን በአፍሪካ መታየት የሚችል የልማት ጉዳይ ነው በሚል በተደረሰው የመጀመሪያ ሀሳብ መለዋወጥ መሰረት ነው እንግዲህ ወደዚህ የተመለሰ። አሁን በዚህ ሁኔታ ታዲያ ሙሉ በሙሉ መቼ ይጠናቀቃል? ህዳሴ ግድብ በኢትዮጵያ እቅድ መሰረት ግንባታው በሁለት ሺህ አስራ አምስት ሙሉ በሙሉ ይጠናቀቃል። ሙሌቱ ከዚያ አልፎ አንድ ወይ ሁለት ዓመት ሊቀጥል ይችላል። ክቡር ስለሺ በቀለ በጣም ስራ እንዳለቦት ይገባኛል። ስለዚህ ለዛሬ ቀሪ ጥያቄዎቼን ላቆይና በሚቀጥለው ጊዜ መለስባቸዋለሁኝ። ለዛሬ ግን ስለሰጡኝ ማብራሪያ እጅግ በጣም አድርግ ያመሰግናለሁኝ። ስለደረሳችሁበት ደረጃም እንኳን ደሳላችሁ ላለሁኝ ስለ ውሃ ሙሌቱም ስለ ንግግሮቹ መግፋትም እግዚአብሔር ይስጠልኝ። አሜን፣ እንኳን አብሮ ደስ አለን። ለሁሉም ኢትዮጵያውያን እንኳን ደስ አላችሁ በልልኝ። ዶክተር እንግዳችን ዶክተር ስለሺ በቀለንና ሰለሞን አባተን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የድምፃዊ ሀጫሉ ሁንዴሳን ሰኔ 22 2012 ዓ.ም መገደል ተከትሎ በኢትዮጵያ ለሁለት ሳምንት ሙሉ ለሙሉ የተቋረጠው የኢንተርኔት አገልግሎት ሀገሪቱን በቀን ከ4.5 ሚሊዮን ዶላር በላይ ገቢ እንደሚያሳጣት በዓለም ላይ የኢንተርኔት ስርጭትና የሳይበር ደህንነትን የሚከታተለው ኔት ብሎክስ የተሰኘ መንግስታዊ ያልሆነ ድርጅት አስታውቋል። የኢትዮጵያ መንግስት አገልግሎቱን ያቋረጠው ከድምፃዊ ከሞት በኋላ የተከሰተው ሁከትና ብጥብጥ እንዳይባባስ ብሎም የሰዎችን ሕይወትና ንብረት ከጥቃት ለመጠበቅ መሆኑን ቢገልጽም መንግስትን ጨምሮ በኢንተርኔት ግንኙነት ላይ ጥገኛ ሆነው የሚሰሩ የንግድ ተቋማት ለከፍተኛ ክስረት መዳረጋቸውን ያነጋገርናቸው ናቸው የሀገር ውስጥ የንግድ ተቋማትና የኢኮኖሚ ተንታኞች አስረድተዋል። ባልደረባችን ስመኝሽ የቆየ ጉዳዩን ተከታትለዋለች፣ እንደሚከተለው ይቀርባል። የድምፃዊ ሀጫሉ ሁንዴሳ ግድያን ተከትሎ በኢትዮጵያ ለሁለት ሳምንት ሙሉ ለሙሉ ተዘግቶ የቆየው የኢንተርኔት አገልግሎት ለሀገሪቱ የኢንተርኔት አቅራቢ የሆነውን ኢትዮ ቴሌኮምን ጨምሮ የባንክና ፋይናንስ አገልግሎት ሰጪ ተቋማትንና የንግድ ድርጅቶችን ለከፍተኛ ክስረት ዳርጓል። የአሜሪካ ድምፅ ያነጋገራቸው በዋናነት ኢንተርኔትን መሠረት አድርገው አገልግሎት የሚሰጡት ዛይራይድ እና ዴሊቨር አዲስ የተሰኙት ሁለት የንግድ ተቋማት ባሳለፍነው ሁለት ሳምንት ውስጥ ብቻ በአማካይ ከ50 ሺህ እስከ 200 ሺህ ብር የሚሆን የቀን ገቢ ማጣታቸውን ገልጸዋል። የአዲስ አበባን የትራንስፖርት ችግር ለመቅረፍ የዛሬ አምስት ዓመት ስራ የጀመረው ዛይራይድ የዘመናዊ ታክሲ አገልግሎት ኢንተርኔት በተቋረጠባቸው አስር ቀናት ውስጥ ሙሉ ለሙሉ ስራ እንዲያቋረጥ በመገደዱ ድርጅቱ ያገኘው አቅዶ የነበረውን ከአምስት መቶ ሺ ብር የሚበልጥ ገንዘብ ማጣቱን የድርጅቱ መስራችና ዋና ስራ አስኪያጅ ሀብታሙ ታደሰ ይናገራሉ። ፕሮግራምን በአፍሪካ ብራንች ላይ እዛም ኢትዮጵያ ዛይና ኢትዮጵያን ወክሎ ፓርቲፔት እያደረገ የሚገኝበት ፕሮሰስ ላይ ነበርን እና በዚህ ምክንያቱም ብዙ ያደረግነው ገንዘብ አለ ወደ መቶ ሀምሳ ሺ ዶላር አካባቢ ብዙ አድርገናል። በዚህ ምክንያት ከዛ ውጭ ደግሞ አምስት መቶ ሺህ ብር የሚጠጋ ገቢ አሰብ ካምፓኒ እንሰራለን ዘን በዛ ሁለት አራት ሁለት ሁለት አመቶች ውስጥ ፕሮጀክት አርገን አስቀምጣ ነበረ። በዚህ ምክንያት ወደ አምስት መቶ ሺህ ብር አካባቢ ብዙ አርገናል። በስሩ ከአርባ በላይ ተቀጣሪዎችንና ከሰባት መቶ በላይ አሽከርካሪዎችን የሚያስተዳድረው ዛይራይድ በኮሮና ቫይረስ ምክንያት ቀድሞውንም ገበያ ቀዝቅዞበት እንደነበር የሚያስረዱት አቶ ሀብታሙ ለሀገር ደህንነት ብሎ መንግስት የወሰደውን ኢንተርኔት የመዝጋት ውሳኔ ቢደግፉም፣ አዘጋጉ የንግድ ተቋማትን በማይጎዳ መልኩ መሆን ይችል ነበር ይላሉ። ኢንተርኔት ማጥፋት እንደ ሶሉሽን ከታየ አት ሊስት የተወሰኑ ኢንተርኔት ላይ ቤዝ የሚያደርጉ ካምፓኒዎችን መተው አይቻልም ወይ፣ ዋይት ሊስት መተው አይቻልም ወይ ብለን እንድናስብ አድርጎናል። እና ኔቱ መቋረጡን ያለውን ሲቹዌሽን ቢያረግበው የኢኮኖሚ ኢምፓክቱ በጣም ትልቅ ነው። በኮሮናም ከፍተኛ የሆነ የቢዝነስ መቀዛቀዝ እየታየ ባለበት ሰዓት ላይ ኢንተርኔት ደግሞ ሲቋርድ ያለችውንም ቢዝነስ ኮምፕሊትሊ እንድናቆም አድርጎናል እና ምን ለመንግስት የምንለው ቴክኖሎጂ ካምፓኒ ከዚህ የተሻለ አማራጮች አሉ። ኢንተርኔት መል ከመግዳት ውጭ እነዚህ የኛ አይነት ሰርቪስ ፕሮቫይደሮች እዚ ብቻ ሳይሆን ሌሎችም እንዲሰኑ ማድረግ የሚቻልበት መካኒዝም አለ እና ይቻል ነበረን። በተመሳሳይ በአዲስ አበባ የምግብ ግሮሰሪ፣ አበባና ሌሎች የፍጆታ ምርቶች አቅራቢ የሆነው የዴሊቨር አዲስ ድርጅት መስራች ፈለግ ጸጋዬ ድርጅታቸው ኢንተርኔት በተቋረጠባቸው እያንዳንዱ ቀኖች ከሁለት መቶ ሺህ ብር በላይ ማጣቱን ተናግረዋል። የኢንተርኔት መዘጋት በሀገሪቱ ውስጥ የገዘፈ ችግር መኖሩን ማሳያ ነው የሚሉት አቶ ፈለግ ማንኛውም ሰው በሀገሩ ላይ ሰርቶ ለመኖር በቅድሚያ ደህንነትና ጥበቃ ሊኖረው ይገባል ይላሉ። በአጠቃላይ ኢንተርኔት በተዘጋባቸው እያንዳንዱ ቀናት ወደ ሁለት መቶ ሺህ ብር የሚጠጋ ገቢ እናጣለን። ነገር ግን ኢንተርኔት መዝጋት የትልቅ ችግር አካል ነው። ኢንተርኔትን መሰረት ያደረገ ስራም ሆነ ሌላም የንግድ እንቅስቃሴ ለመስራት በቅድሚያ ደህንነትና ጥበቃ ሊኖር ይገባል። ኢንተርኔት ኖሮ ሹፌሮቻችን በከተማ ውስጥ እንደ ልብ መንቀሳቀስ ካልቻሉ ራሱን የቻለ ችግር ይፈጥራል። ከግል የንግድ ተቋማት ባሻገር ባንኮች፣ የመረጃ የቴክኖሎጂ ተቋማትና የጉዞ ወኪሎች በኢንተርኔት መቋረጥ ተጠቂ ከሆኑት መሀል ናቸው። በተለይ ባንኮች የሚሰጧቸው ከውጭ ንግድ ጋር የተያያዙ ስራዎችና የሀዋላ ገንዘብ ማስተላለፍ አገልግሎቶች ላይ አሉታዊ ተጽዕኖ እንደሚያሳድር የገለጹልን በንስር ማይክሮ ፋይናንስ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ዳዊት ጸጋዬ ናቸው። ብዙ የፋይናንስ ሴክተሮች የኢንተርኔት ባንኪንግን ተግብረው እየሰሩ ስለሆነ ኢንተርኔት ሲዘጋ ከደንበኞቻቸው ጋር ያላቸው ግንኙነት ላይ ከፍተኛ ተጽዕኖ ይፈጥራል። አፕዴት ማድረግ አይቻልም። ደንበኞቹ በቀላሉ ቤታቸው ሆነው አንዳንድ መረጃዎችን ስላላቸው ከባንኩ ጋር ከፋይናንስ ሴክተሩ ጋር ያላቸውን መረጃ በቀላሉ ማግኘት እንዳይችሉ ስለሚያደርግ ከፍተኛ ተጽዕኖ ነው ያለው። ኢትዮጵያ ውስጥ በተደጋጋሚ በሚከሰተው የኢንተርኔት መዘጋት ምክንያት የሚፈጠረው የግንኙነት መቋረጥ ሀገሪቷን በቀን እስከ አራት ሚሊዮን ዶላር የሚደርስ ትልቅ ገቢ እንደሚያሳጣትም አቶ ዳዊት አስረድተዋል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ጉዳዮች ተንታኝ አቶ ዋሲሁን በላይ ከሌሎች ሀገሮች ጋር ሲነጻጸር የኢትዮጵያ ዲጂታል ኢኮኖሚ በጣም ዝቅተኛ የሚባል ቢሆንም በሀገሪቱ ውስጥ በቀጥታ ከኢንተርኔት ጋር ግንኙነት ያላቸው ስራ የሚሰሩ በርካታ ተቋማት ባለፉት ሁለት ሳምንታት ገቢያቸውን ማጣታቸውን ገልጸው በዋናነት ተጎጂ የሆነው ግን መንግስት ራሱ ነው ይላሉ። በዋናነት መንግስት ራሱ አገልግሎቱ ነው ያቀርባል። አስር ቀንም አስራ አንድ ቀንም ሲቋረጥ በመቶ ሚሊዮኖች ዋና የሚያጣው መንግስት ራሱ ዋናው ነው። ሌላው ቀጥታ ግን የኢኮኖሚ ግንኙነት ከኢንተርኔቱ ጋር ያላቸው ብዙ ስቴኮልደሮች አሉ። የኢንተርኔትን ኦንላይን ግብይቶችን በማከናወን የዴሊቬሪ ስራዎችን የሚሰሩ ጂፒኤስ የሚጠቀመው የታክሲ አገልግሎት የሚሰጡ ትምህርቶቻቸውን በኦንላይን ይማሩ የነበሩ ሰዎች ኢንከማቸውን በዚህ ሁኔታ ላይ በአስራ አንድ ቀናቶች ውስጥ እያጡ ነው። ኢንተርኔት ያስጠቀሙ የነበሩ ሰዎች፣ ፊልም ያከራዩ የነበሩ ሰዎች ገበያቸውን እያጡ ነው ያለው። በተለይ ደግሞ ኮሮናን ተከትሎ አሁን ባለው ሲስተም ላይ በተለይ የዲፕሎማቶች ኤምባሲዎች ከፍተኛ ስራቸውን ይሰሩ የነበረው በሱ ሲስተም ነው። ለዚህ አለም አቀፍ የነበራቸውን ግንኙነት በሙሉ ነው እያጡ የሚመጡት። አቶ ዋሲሁን መንግስት በሀገር ደህንነት ላይ የተጋረጠን አደጋ ለመከላከል በሚል ያቋረጠው የኢንተርኔት አገልግሎት በኢኮኖሚ ላይ ያሳደረው ተጽዕኖ ቀላል ባይሆንም የሀገር ህልውናን ከማስጠበቅ አንጻር ግን አትራፊ ነው ሲሉ ያስረዳሉ። ከነበረው አደጋ በላይ በጣም ከፍተኛ አደጋ ሊደርስ ነበር። ስለዚህ መንግስትም ኢንተርኔትን የተቋረጠባቸውን ሰዎች ብንመለከት ቀጥታ ለአስር ና ለአስራ አንድ ቀናቶች ያገኙት ከነበረው ቀጥታ ገቢ ያሳረፉት ማህበራዊ ሀገርን የማስቀጠል ሁኔታ ከፍተኛ ሀብቶች የመደሙን ሁኔታ ለማትረፍ የሞከረው ጥረት ነው እና በዚህኛው ጎኑ በጣም በከፍተኛ ሁኔታ መንግስትም ያተረፈ ይመስለኛል። ማህበረሰቡም ከፍተኛ ስጋት፣ ከፍተኛ ውድመት ከመምጣቱ ያተረፈ ይመስለኛል። የተለያዩ ዓለም አቀፍ ተቋማት መቀመጫ በሆነችው ኢትዮጵያ ሙሉ ለሙሉ የኢንተርኔት መቋረጥ ሲከሰት ከሀገር ኢኮኖሚ ባሻገር ዓለም አቀፍ ግንኙነቶችንም እንደሚጎዳ የሚያስረዱት የኢኮኖሚ ባለሙያው አቶ ዋ ሲሆን የኢንተርኔት መቋረጥ ግድ በሚሆንበት ጊዜ ኤምባሲዎች፣ ዲፕሎማቶችና ሌሎች መሰረታዊ የኢኮኖሚ ማዕቀፍ ውስጥ ያሉ አካላትን በጅምላ የማያካትት ሊሆን እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ላደረሰችን ዘገባ እናመሰግናለን። ከአሜሪካ ድምጽ የአማርኛው ቋንቋ የሚተላለፍላችሁ መሰናዶ መጠናቀቂያው ላይ ደርሷል። የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም በደናደሩ